ክቡር ፕሬዚዳንት ረጅሙን ጉዞ ጨርሰዋል። የእርሶ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ፕሬዚደንት ሳህለ ወርቅ ዘውዴ ናቸው። ሰሞኑን ባረፉት የቀድሞው የኢትዮጵያ ፕሬዚደንት ግርማ ወልደ ጊዮርጊስ የቅብር ስነ ስርዓት ላይ ካደረጉት ንግግር የተወሰደ ነው። በዕለቱ አብይ ድርስ ይቀርባሉ። ሳምንታዊው ቅንብሮች በርከት ያሉ ዘገባዎችን ይዘዋል። ወይዘሮ ሙፈሪያት ካሚል በመቀሌ ያደረጉት ንግግር፣ የቀድሞ ኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት፣ ሌሎችም ዘገባዎችን ይዘን ቀርበናል። ጤና ይስጥልን። እንደምናመሻችሁ ከምሽቱ ዝግጅታችን ጋር አስተናጋጆች አሉላ ከበደና ሰለሞን ክፍሌን ከአቀናባሪያችን ብርሃን ኃይሉና ከሌሎችም አስተናባሪዎች ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ያለም ዜና እናሰማለን። የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ዛሬ በመንበረ ጸባወት ቅድስት ስላሴ ካቴድራል ተፈጽሟል። ፕሬዚዳንቱ በዚሁ ኃላፊነታቸውና በቀደመው የህይወት ግዟቸው ታላቅ አስተዋጽኦ ማድረጋቸው በሥነ ሥርዓቱ ላይ ተገልጿል። የደርግ ባለሥልጣናት የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምህረት እንዲፈቱ ጥረት ማድረጋቸው በእርሳቸው የፕሬዚደንትነት ዘመንም የሞት ፍርድ ተፈጻሚነት አለመሆኑ በሕይወት ታሪካቸው ተመልክቷል። ዝርዝሩ ከዜናው በኋላ በአብይ ርዕስ ይቀርባል። የፌዴራሉ ከፍተኛ ፍርድ ቤት አስረኛ የወንጀል ችሎት በከባድ የሙስና ወንጀል በተጠረጠሩት በሜጀር ጀኔራል ክንፈዳኘው ላይ ተጨማሪ ምርመራ ጊዜ ለፖሊስ ፈቀደ። ፍርድ ቤቱ በከፍተኛ የሰብአዊ መብት ጥሰት በተጠረጠሩት በአቶ ተስፋዬ ውርጌ ጉዳይ ላይም ተመሳሳይ ውሳኔ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራል ፖሊስ መርማሪ ቡድን በሜቴክ የቀድሞ ዋና ዲሬክተር ሜጀር ጀኔራል ክንፈዳኘው ለጀመረው ምርመራ አሁንም 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ማመልከቻ ፍርድ ቤቱ ተቀበለው። የፌዴራሉ ከፍተኛ ፍርድ ቤት ፖሊስ ለምርመራ ተጨማሪ ጊዜ እንዲሰጠው ሲያመለክት ባለፈው ቀጠሮ በተፈቀደለት የ14 ቀን የምርመራ ጊዜ ያከናወናቸውን ሥራዎች እንዲዘረዝር፣ የቀሩትንም ሥራዎች እንዲያሳይ ጠይቋል። በዚሁ መሠረት አከናውኛቸዋለሁ ያላቸውን ከመርከብና ከአይሮፕላን ግዢ እስከ ህዳሴው ግድብ ግንባታ ግዢና የቁርጥ ሥራ ውሎች እንዲሁም አፈጻጸም ድረስ ያሉትን ጉድለቶችና የጥርጣሬ መነሻዎች ናቸው ያላቸውን ዘርዝሯል። በዚህ ረገድ የቀሩ ሥራዎች ያላቸውንም ለፍርድ ቤቱ አስረድተዋል። የተጠርጣሪ ጠበቆች ፖሊስ ያቀረባቸው ዝርዝሮች ግልጽነት እንደሚጎድላቸው የጥርጣሬ መነሻዎችም ሊሆኑ እንደማይችሉ ተከራክረዋል። ከዚህም ባሻገር ፖሊስ በየጊዜው ተደጋጋሚና ተመሳሳይ ምክንያቶች እያቀረበ ተጨማሪ የምርመራ ጊዜ እየጠየቀ እንደሆነ በማስረዳት ፍርድ ቤቱ የፖሊስን ጥያቄ ውድቅ እንዲያደርግ ማስረጃ ካለው ክስ እንዲመሠረት ያ ካልሆነ በየጊዜው አዲስ ግኝት አለኝ እያለ ተጠርጣሪውን በእስር ማቆየት የሕግ አግባብ የለውም ሲሉ ተከራክረዋል። ፍርድ ቤቱ ግራቀኙን ክርክር ከመረመረ በኋላ የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ለፖሊስ የአስራ አራት ቀን ተጨማሪ መመራ ጊዜ ሰጥቷል። በብሔራዊ መረጃና ደህንነት አገልግሎት የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ በአቶ ተስፋዬ ኡርጌ ላይም በተመሳሳይ ሁኔታ ፍርድ ቤቱ ለፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። በዚሁ መሠረት ፍርድ ቤቱ ሁለቱንም መዝገቦች ለታህሳስ ሁለት ቀን 2011 ዓ ም ቀጥሯል። አቶ ተስፋዬ ወርጌን ፖሊስ በከባድ የሰብዓዊ መብቶች ጥሰት ወንጀልና ምንጩ ባልታወቀ ሀብት በማካበት እንደ ጠረጠራቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሶማሊያ የደቡብ ምዕራብ ግዛት ሕግ አርቃቂዎች ዛሬ አዲስ ፕሬዝደንት መርጠዋል። የሶማሊያ የቀድሞው የንግድ ሚኒስትር አብዱልአዚዝ ሐሰን መሐመድ የግዛቱ አዲሱ ፕሬዝደንት ሆነው መመረጣቸውን ባለሥልጣናት ለአሜሪካ ድምፅ አረጋግጠዋል። ላፍታ ጋሪን በመባልም የሚታወቁት አብዱልአዚዝ ሐሰን መሐመድ ከምክር ቤቱ 147 መቀመጫዎች አንድ መቶ አንዱን አግኝተው ነው ሦስት ተቀናቃኞቻቸውን ያሸነፉት ተብሏል። የሶማሊያ ፖሊስ ባለፈው ሳምንት የቀድሞውን የአልሻባብ ቃል አቀባይና ምክትል መሪ ሙክታር ሮቦን ባይደዋ ከተማ ውስጥ ይዞ ካሰረ በኋላ አብዱልዓዚዝ ሐሰን ሞሐመድ በፕሬዚደንትነት እንደሚመረጡ ተንታኞች ተንብየው እንደነበር ይታወቃል። የሶማሊያ ፌዴራል መንግሥት ሙክታር ሮቦ አሁንም የተባበሩት መንግሥታት የጸጥታው ምክር ቤት የጣለባቸው ማዕቀብ ያልተነሳላቸው መሆኑን በመጥቀስ በምርጫው እንዳይገቡ አግዶ ቆይቷል። በማዳጋስካር መራጮች ከባድ ትንቅንቅ እያካሄዱ ላሉት ሁለት የቀድሞ ፕሬዚዳንቶች ድምፅ እየሰጡ ነው። አንድሪ ራዶሊና ና ማርክ ራቮላ ማናና ባለፈው ህዳር በተካሄደው የመጀመሪያው ዙር ፕሬዚዳንታዊ ምርጫ ከፍተኛውን ድምፅ ማግኘታቸው ይታወቃል። በዚያ ምርጫ ራጆሊና 39 በመቶ፣ ማርክ ራቮላ ማናና ደግሞ 35 በመቶ ድምፅ ነበር ያገኙት። የወቅቱ ፕሬዚዳንት ሄንሪ ራጆና ማፒኒና ግን ወደ ታች ዝቅ ብለው አነስተኛ ድምፅ ማግኘታቸው ይታወሳል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያ በሚደገፈው የየመን መንግሥትና በሁቲ አማጺያን መካከል ግዙፍ የተባለ የጦር ምርኮኞች ልውውጥ ለማድረግ ውስብስብ ሲል የጠራው ዝግጅት እየተደረገ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። ልውውጡ የሚካሄደው በዚህ የአውሮፓ ወር መጨረሻ ላይ እንደሚሆንም ኮሚቴው አመልክቷል። ሊሳ ሽላይን ከጄኔቫ የቀይ መስቀል ኮሚቴው ጠቅላይ ጽህፈት ቤት ለቪኦኤ ያጠናቀረችው ዘገባ አለ። ሰሎሞን አባቴ ያቀርበዋል። የየመን ተፋላሚ ወገኖች እያንዳንዳቸው የስምንት ሺህ እስረኞችን ስሞች የያዙ ዝርዝሮችን ተለዋውጠዋል። ልውውጡ የተካሄደው ባለፈው ሳምንት ስዊድን ውስጥ ነው። ስምምነቱ ከተፈረመበት ካለፈው ታህሳስ 2 2011 ዓ ም አንስቶ ወገኖቹ በእጃቸው የሚገኙ ስሞችን ትክክለኛነት ማጣራት እንዲችሉ የአርባ ቀናት ጊዜ ቆርጠዋል። በዝርዝሮቹ ውስጥ ከሰፈሩት ስሞች መካከል አንድም ቀድሞ የተለቀቁ አሊያም የጠፉ ሊኖሩ ይችላሉ ነው የማጣራቱ ሰበብ። ማጣራቱ አልቆ ጊዜው ደርሶ እስረኞቹ ሊለቀቁ አስር ቀናት ሲቀሩ፣ ዓለም አቀፉ ቀይ መስቀል ኮሚቴ እያንዳንዱን ምርኮኛ ያነጋግራል። ከተለቀክ ከተለቀቅሽ በኋላ ቀድሞ ወደ ነበርክበት ወደ ነበርሽበት መመለስ ትፈልጋለህ ትፈልጊያለሽ? የአይሲአርሲ የቅርብና መካከለኛ ምሥራቅ አካባቢያዊ ዳይሬክተር ፋብሪዚዮ ካርቦኒ ለቪኦኤ በሰጡት ቃል የተናገሩት ነው። ከዚያም ሰዎችን ከአንድ ቦታ ወደ ሌላ ማንቀሳቀስ ያስፈልጋል። አውሮፕላን ይኖረናል። አውሮፕላኑ የሚያርፍበት ቦታ ማዘጋጀት አለብን። ለዚህ እንቅስቃሴ ደህንነት ሁሉም ወገኖች ዋስትና መስጠት አለባቸው። ረዥምና ስራ የበዛበት ነው የሚሆነው። አንዳንድ ችግሮች ግን ሊኖሩ እንደሚችሉ ጥርጥር የለውም። ቀድሞ ያልታዩ ሁኔታዎች ሁልጊዜ ሊፈጠሩ ይችላሉ ባይናቸው ካርቦኒ እናም ዓለም አቀፉ ቀይ መስቀል ኮሚቴ እነዚህን ያልተጠበቁ ሁኔታዎች ለመቆጣጠር እንደሚዘጋጅ ገልጸዋል። የምርኮኛ ልውውጡ የሚካሄደው በቀይ መስቀል ኮሚቴው አማካይነት ብቻ እንደሚሆንና ሙሉ ወጪም የሚሸፈነው በኮሚቴው መሆኑን ካርቦኒ ለቪኦኤ ተናግረዋል። በጦርነቱ ውስጥ የብዙ ሰው ደብዛ መጥፋቱንም ጠቁመዋል። የቀይ መስቀሉ ተጠሪ የዚህ እንቅስቃሴ እጅግ የከበደው ክፍል የሚሆነው አሉ ፋብሪሲዮ ካርቦኒ፣ የተለዩዋቸው ወዳጅ ዘመዶቻቸውን መልሰው ለማግኘት ይህንን አጋጣሚ እንደ መጨረሻ ተስፋ ይዘው የነበሩ ሰዎች ያተስፋቸው ሲጨልም ማየት ነው። አቡዳቢ ውስጥ እየተካሄደ ያለው የአፍጋኒስታን እርቀ ሰላም ጉባኤ ውጤት ለሁለቱ ለሁሉም ወገኖች ጠቃሚ ይሆናል ሲል መንግስታዊው ኤሚሬትስ የዜና አገልግሎት ዛሬ ባወጣው መግለጫ አስታወቀ። በሳዑዲ አረቢያ፣ ፓኪስታንና የአረብ ራቢጣ ባለስልጣናት በተሳተፉበት ጉባኤ ላይ የአፍጋኒስታኑ ልዩ ተወካይ ሀልሜ ካሊዛድ ናቸው የዩናይት ስቴትስንም ቡድን የመሩት። ሀልሜ ካሊዛድ በትዊተር መልእክታቸው ግጭቶችን ለማብቃት ባለመው በአቡዳቢ ጉባኤ ከአፍጋኒስታንና ዓለም አቀፍ ሸሪኮች ጋር ያደረጉት ውይይት ገንቢ መሆኑን ተናግረዋል። የታሊባን ቃል አቀባይ ዛቢሁላ ሙጃሂድ በበኩላቸው ባወጡት መግለጫ ከአመራሮቹ ጋር ውይይቶች ድርድር መቀጠል ይኖርበታል ነው ያሉት። በመጨረሻም በኮምፒውተር አማካይነት ስርቆት የሚያካሂዱ ወገኖች ባለፉት ሦስት ዓመታት በአውሮፓ ኅብረት ዲፕሎማሲያዊ የመገናኛ መረብ ሰርገው በመግባት በሺዎች የተቆጠሩ የሚስጥር ሰነዶችን እንደ ወሰዱ ለኒውዮርክ ታይምስ ጋዜጣ ትናንት ማታ ዘግቧል። ስርቆት መካሄዱን ያጋለጠው ኤሪያዋን የተሰኘ የሳይበር ደህንነት ማለት የሳይበር ሴኪሪቲ ኩባንያ ከአንድ ሺህ አንድ መቶ በላይ የተጠለፉ ሰነዶችን ቅጂ ለጋዜጣው ሰጥቷል። በኒውዮርክ ታይምስ ጋዜጣ ዘገባ መሰረት ሰነዶቹ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በህብረቱ ላይ ያላቸው አሉታዊ አስተያየት የፈጠረውን ስጋት ያሳያሉ። ሰነዶቹ በተጨማሪ ህብረቱ ቻይናና ሩሲያ የሚፈጥሩትን ጫና እንዴት መቋቋም እንደሚችልና ኢራንም የኑክሌር ጦር መሳሪያ ግንባታ ፕሮግራሟን እንደገና ልታንቀሳቅስ የመቻለው ጉዳይ እንዳሳሰበው ያሳያሉ። ህብረቱ ከሳዑዲ አረቢያና እስራኤል መሪዎች እንዲሁም ከሌሎች አገሮች ጋር ያደረጋቸው ምስጢራዊ ንግግሮችም ተሰርቀዋል ተብሏል። አድማጮች ለሰዓቱ ያለን ዜና ይኸው ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች የአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ልቅምሻ አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት በምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከንጀል የሰላም ሚኒስትር ሙፈሪያት ካሚል ናቸው። መቀሌ ላይ በተካሄደው አራተኛው የኢህአዴግ የሴቶች ሊግ ጉባኤ ከተናገሩት የተወሰደ ነው። ሁለተኛው አጋማሽ በሴቶችና ቤተሰብ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ የቀድሞው የኢትዮጵያ ፕሬዝደንት ግርማ ወልደ ጊዮርጊስ የቀብር ሥነ ሥርዓት ዛሬ በመንበረ ጸባዖት ቅድስ ሥላሴ ካቴድራል ተፈጽሟል። ፕሬዚዳንቱ በዚሁ ኃላፊነታቸውና በቀደመው የሕይወት ጉዟቸው ታላቅ አስተዋጽኦ ማድረጋቸው በሥነ ሥርዓቱ ላይ ተገልጿል። የደርግ ባለሥልጣናት የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምህረት እንዲፈቱ ጥሪ ማድረጋቸው በእርሳቸው የፕሬዝደንትነት ዘመንም የሞት ፍርድ ተፈጻሚነት አለመሆኑ በሕይወት ታሪካቸው ተመልክቷል። እስክንድር ፍሬው ቀጣውልኳል ከመስከረም 28 1994 እስከ መስከረም 27 2006 ዓ ም ለ12 ዓመታት በፕሬዝዳንትነት ያገለገሉት ግርማ ወልደ ጊዮርጊስ የቀብር ሥነ ሥርዓት ነው ዛሬ የተፈጸመው። ፕሬዝዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግሥት ባለሥልጣናት በሥነ ሥርዓቱ ላይ ተገኝተዋል። በሥነ ሥርዓቱ ላይ እንደተገለጸው ፕሬዝዳንት ግርማ ወልደ ጊዮርጊስ በአካባቢ ጥበቃ ተቆርቋሪነትና በበጎ አድራጎት ተግባሮቻቸው ይታወቃሉ። ጎላ ባሉ አገራዊ አገልግሎቶችም ይጠቀሳሉ ዛሬ የተካሄደው መንግስታዊ የቅብር ስነ ስርዓት ምክንያት ግን በፕሬዝዳንትነት ማገልገላቸው ነው የኢትዮጵያን ጥሪ የተቀበሉ አባት ሲሉ ነው በስነ ስርዓቱ ላይ የተናገሩት የአሁኗ ፕሬዝዳንት ሳህለ ወርቅ ዘውዴ የገለጿቸው ታላቅ አስተዋጽኦ ያበረከቱ ረጅም ጉዞ የተጓዙ መሆናቸውንም ነው ያስታወሱት ክቡር ፕሬዝዳንት ረጅሙን ጉዞ ጨርሰዋል የእርስ ከዚች አለም መለየት የሚዘጋው ትልቅ ቤተ ቤተመጻሕፍት ነው። ቤተመጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት። ባለውለታችን ኖት። በመጨረሻም ለመላው ኢትዮጵያ ህዝብና ወዳጅ ዘመዶቻቸው መጽናናትን እመኛለሁ። ግርማ ወልደ ጊዮርጊስን ታሪክ እንዴት ሊያስታውሳቸው እንደሚችልም ፕሬዝዳንቷ በንግግራቸው ጠቁመዋል። በዘመናችን አሉን ከምንላቸው የሀገራችን ታላላቅ መሪዎች አንዱ ሆነው የሚወሱ በማለት ነው የተናገሩት። በቀብር ስነ ስርዓቱ ላይ በተነበበው የህይወት ታሪካቸውም ይኸው ተንጸባርቋል። ፓርላመንታዊ የመንግስት ስርዓት በምትከተለው ኢትዮጵያ የፕሬዝዳንቱ ስልጣን ውስን ነው። ቤተሰቦቻቸውና በቅርብ የሚያውቋቸው በዛሬው የቀብር ስነስርዓት ላይ እንደተናገሩት ግን ፕሬዝዳንት ግርማ በዚያ ሁኔታ ውስጥም ጠቃሚ ስራዎችን ሰርተዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ወደ አንድነት እንዲመጣ ጥረት ማድረጋቸው የአደባባይ ሚስጥር ነው። ይህንን ለማሳካት ከያዟቸው እቅዶች አንዱን በመገናኛ ብዙሃን ይፋ ያደረጉበት አጋጣሚም ይታወሳል። በርካቶች እንደሚያምኑት በፖለቲካዊ ጫና ምክንያት ይፋ ያደረጉትን አንድ እቅድ እንደገና ወደ ኋላ የመለሱበት አጋጣሚም አይዘነጋም። ግርማ በፕሬዝዳንትነት ካገለገሉባቸው አስራ ሁለት ዓመታት በተለይ የመጀመሪያዎቹ ለኢትዮጵያ አስቸጋሪ ጊዜያት ነበሩ። አወዛጋቢው የ1997 ምርጫና ያንን ተከትለው የመጡ ግጭቶች፣ እስራቶችና ግድያዎች አይዘነጉም። ያ ጊዜ የገዢው ኢህአዴግም ሆነ የተቃዋሚ ፓርቲ አባል ላልነበሩት ፕሬዝዳንት ፈታኝ መሆኑ አይካድም። በታዋቂው ተዋናይ አበበ ባልቻ በተነበበው የህይወት ታሪካቸው ላይ እንደተጠቆመው ግን ፕሬዝዳንት ግርማ በዚያ ሁሉ የፖለቲካ ትኩሳት ውስጥ አዎንታዊ ሚና ተጫውተዋል። ፕሬዚዳንት ግርማ በስልጣን ዘመናቸው የደርግ ባለስልጣናት የቅንጅት አመራሮችና ሌሎች የህግ ታራሚዎች በይቅርታና በእምረት ተለቀው ወደ ህብረተሰቡ እንዲቀላቀሉ የበኩላቸውን ሚና ተጫውተዋል። ይህ የክቡርነታቸው አቋማቸው ምንም ያህል የጸና መሆኑን የሚያሳየን በፕሬዝዳንት ዘመናቸው በሀገራችን የሞት ፍርድ ተግባራዊ እንዳይሆን ያደረጉበት ውሳኔያቸው በእጅጉ የሚጠቀስላቸው ልጃቸው ሰለሞን ግርማም አባታቸው የሞት ፍርድ ተፈጻሚ እንዲሆን ፊርማቸውን አኑረው እንደማያውቁ ተናግረዋል። በሕይወት ዘመንህ ማጽደቅ የተሳነህ የሞት ፍርድ ለአንተም ቢራራልህ ጥሩ ነበር ሲሉ ነው እምባ እየቀደማቸው የገለጹት። ታህሳስ 5 2011 ዓ ም ነው ግርማ ወልደ ጊዮርጊስ ከዚህ ዓለም በሞት የተለዩት፣ 95ኛ ዓመት የልደት በዓላቸውን ለማክበር ሁለት ሳምንት ሲቀራቸው። ዜና ረፍታቸው ከተሰማበት ቀን ጀምሮ የተለያዩ ሥነ ሥርዓቶች ሲካሄዱ ቆይተውም ነው። የቀብር ስነ ስርዓታቸው ዛሬ በመንበረ ጸባኦት ቅድስት ስላሴ ካቴድራል የተፈጸመው። ዛሬ በኢትዮጵያም ብሔራዊ የሀዘን ቀን ታውጆ ውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ መለስካቸውን። እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ ነው የምንሻገረው። በቤንሻንጉል ጉሙዝ ክልል በከምባሲ ወደ ቶንጎ ይጓዝ የነበረ መለስተኛ አውቶቢስ ላይ በደረሰ የፈንጂ አደጋ የዘጠኝ ሰዎች ህይወት ማለፉን የቤጊ ወረዳ አስተዳደር አስታውቋል። የአደጋው መንስኤ የተጠመደ ፈንጂ ነውም ተብሏል። ዘጋቢያችን ናኮር መልካ አዲስ ዘጋቢያችን ነው። ተከታዩን አጠናቅሯል። በቤኒሻንጉል ጉሙስ ክልል ከባምባሲ ወደ ቶንጎ ይጓዝ በነበረ አነስተኛ የህዝብ ማመላለሻ አውቶቢስ ሚኒባስ ላይ በደረሰ የፈንጅ አደጋ የዘጠኝ ሰዎች ህይወት ማለፉን የቤግ የወረዳ አስተዳዳሪ አስታውቀዋል። የወረዳው አስተዳዳሪ አቶ ጂፋ ራቢፋ ለአሜሪካ ድምፅ እንደገለጹት ዛሬ ጠዋት ሶስት ሰዓት ገደማ ከባምባሲ 18 ሰዎችን አሳፍሮ ወደ ቤጊ ጉዞ የጀመረው ሚኒባስ ላይ አደጋው የተከሰተው ቤጊ መገንጠያ ስፍራ ላይ ነው። በፍንዳታው የስምንት ሰዎች ህይወት ወዲያውኑ ሲያልፍ የአንድ ተሳፋሪ ህይወት ደግሞ ቤጊ ሆስፒታል ከደረሰ በኋላ ማለፉ ታውቋል። ገደማ ሚኒባሲን ጥርጥ ቤኒና ቶንጎ መገንጠያ አካባቢ ሲደርሱ የመከላከያ ሰራዊት ፍተሻ አድርጎ እንዳሳለፋቸው መረጃ አግኝተናል። ትንሽ እንዳለፉም ጂቫ በሚባል ቦታ መኪናዋ ከመሬት ወደ ሰማይ ነጥራ ስታበቃ ተመልሳ መሬት ላይ ያረፈች እና አደጋውም በዚሁ መኪናት እንደተከሰተ ነው የሰማ ነው። ኢቢሲ የኢትዮጵያው መገናኛ ብዙሃን በፍንዳታው ስምንት ሰዎች መሞታቸውን ሲዘግብ የኢትዮጵያ ዜና አገልግሎት ኢዚያ ደግሞ የክልሉን ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሀሩንን ጠቅሶ የአስር ሰዎች ህይወት ወዲያውኑ ማለፉን ነው የዘገበው ጉዳዩን ከቤጊ ሆስፒታል ለማጣራት ወደ ዶክተር አዩብ ደውልም ስልካቸው አልተነሳልኝም የሆስፒታሉ ሰራተኛ አቶ ማመድ አሊ ግን የዘጠኝ ሰዎች ህይወት ማለፉን ነግረውኛል ሾፌርም ሆነ ረዳቱ ራሳቸውን አያውቁም እና ሁኔታው ይሄ ነው ብሎ የሚናገሩት ነገር አይደለም፣ ያስቸግራል። የአደጋው መንስኤ የተጠመደ ፈንጂ ነው ከማለት ውጭ ለጊዜው ማን ለምን አጠመደው የሚለው አለመታወቁን የወረዳው አስተዳዳሪ ይናገራሉ። ፈንጂ ነው ነው የሚሉት መኪናዋ ነጥራ በመመለሷ ነው እንግዲህ ይህን የሚሉት ግን፣ መኪና እንዲህ በቦምብ ተመቶ ነጥሮ አይመለስም። የመሳሪያውን ስም የሚያውቁ ፖሊሶችም የሚሆኑ የአካባቢው ሰራዊት እንደሚናገሩት ቦምብ ቢሆን ኖሮ መኪናዋ እንዲህ አትጨረማመትም ነበር። በቤጊ ሆስፒታል እየታከሙ ከሚገኙ ያደጋው ሰለባዎችን ለማናገር ጥረት አድርገን ነበር። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ። ወደ ቀጣይ የዘገባ ርዕስ እናልፋለን። ዶክተር አብይ አህመድንና የለውጥ ቡድናቸውን ወደ ስልጣን ያመጣው የኢትዮጵያ ሕዝብ ትግል ነው ሲሉ ሁለት አንጋፋ የተቃዋሚ ፓርቲ መሪዎች አስታውቀዋል። እሳቸው ጠቅላይ ሚኒስትር ሆነው እንዲመረጡ አሜሪካ እጇን አስገብታለች መባሉንም እንደማይቀበሉ ገልጸዋል። የተቃዋሚ ፓርቲ መሪዎችን ዶክተር ብርሃኑ ነጋንና ፕሮፌሰር መረራ ጉዲናን ያነጋገራቸው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል። በሳምንቱ የመጨረሻ ቀናት በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምፅ የተላለፈ ዘገባ የዚህ ቃለመጠይቅ መነሻ ነው። በኢትዮጵያ እየታየ ያለው የጸጥታ ችግር በዚያ የመቀሌ መድረክ ከተነሱት ጉዳዮች መካከል ይጠቀሳል። በርዕሱ ላይ የተናገሩት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን አምስት ነጥቦችን ለሚታየው ችግር በምክንያትነት ጠቅሰዋል። የሕግ የበላይነትና አስተማማኝ ሰላም እንዲኖር አለመደረጉ፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶችን ማህበራዊና ኢኮኖሚያዊ ጥያቄዎች መመለስ አለመቻሉ፣ የውጭ ጣልቃ ገብነት በእጅጉ መጨመሩ፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩና እንዲኖርም አለመፈለጉ የሚሉ ናቸው ነጥቦቹ። እያጋጠመ ላለው የጸጥታ ችግር አንዱ ምክንያት የውጭ ጣልቃ ገብነት መሆኑን በአጽንኦት ከመናገር አዲሱን የኢትዮጵያ አመራር ተጠያቂ እስከማድረግ የደረሱ አስተያየቶችም ተሰንዝረዋል። አንድ አንጋፋ የህወሓት የቀድሞ አመራር አባልም ዶክተር አብይ አህመድ በጠቅላይ ሚኒስትርነት የተመረጡት በአሜሪካ ጫና ጭምር መሆኑን በዚሁ መድረክ ላይ ተናግረዋል። እነዚህኑ ሀሳቦች አስመልክተው ያነጋገርኳቸው አንዳንድ የተቃዋሚ ፓርቲ አመራሮች ግን መሬት ላይ ያለውን እውነታ አያሳዩም ብለዋል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አንዱ ናቸው። ስብሰባ መደረጉን ሰምቻለሁ። በዝርዝር አልተከታተልኩትም ግን በእናንተም በኩል የቀረበውን ሪፖርት ሰምቸዋለሁ። ምን ያህል በሀገሪቱ ውስጥ ያለውን ሁኔታ በትክክለኛ ለማንጸባረቅ የሞከረ ስብሰባ ነው የሚለው ቢያንስ ከእናንተ ሪፖርት ካየሁትና እዛ የነበሩ ሰዎች ተናገሩ ከተባለው ስሰማ አንዳንድ ጊዜ የሁለት ዓለም ህይወት ላይ ያለን ነው የሚመስለው። አይ ቲንክ እዛ አካባቢ ያሉት ሰዎች ዝም ብሎ የኢትዮጵያን ሁኔታ በጥቅሉ መረዳት ሳይሆን ራሳቸውን ከልለው ለብቻ ከዚህ በፊት ይኖሩበት በነበረው አይነት አመለካከትና ሜት ውስጥ ስቲል እንዳሉና ገና የለውጡን ሁኔታ በደንብ ከስሩ ለመረዳት እየሞከሩ እንዳልሆነ ይልቁንም በዚህ በለውጥ ሂደት ሁሌም ሊፈጥሩ የሚችሉ ችግሮችን እያጦዙ የበፊቱ የእኛ ይሻል ነበር፣ በፊት የነበረው የበለጠ የተረጋጋና ሰላም፣ አንዳንዴ ደፈር ሲሉም የበለጠ ዲሞክራሲ የነበረበት ነበር፣ ምናልባትም የበፊቱ የበለጠ ሉዓላዊነትም የተንጸባረቀበት ነበር የሚል የቅዠት ዓለም ውስጥ ያሉ ነው የሚመስለው እና እሱን ስሰማ ያየሁት የተረዳሁት ምን ያህል አገሪቱ ውስጥ አሁን ካለው ሁኔታ ላይ ላዩን ካለው ግጭቶች አሉ በየቦታው ምናምን ከሚለው ላይ ላዩን ከሚታየው እንትን ባሻገር ምን አይነት የለውጥ ሂደት ሀገሪቱ ውስጥ እየተካሄደ ነው? በፊት ከነበረው ምን ያህል በመሰረታዊ መልኩ እየተቀየረ ነው? እነኚህ እነሱ የሚያነሷቸውን አይነት ውይይቶች መደረጉ ራሱ እና በሀገር ውስጥ እየተደረጉ ያሉት ውይይቶች እነሱ ከነበሩበትና እነሱ የስልጣን መንበሩን በሙሉ በተቆናጠጡበት ጊዜ ከነበረው የተለየ እንደነበር በፍጹም የተረዱት አይመስልም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና እንዳሉት ደግሞ በኢትዮጵያ እየታዩ ላሉ የጸጥታ ችግሮች ዋነኛ ምክንያት በኢህአዴግ በራሱ ውስጥ ያሉ ለውጡን የማይደግፉ ኃይሎች ናቸው። የውጭ ጣልቃ ገብነት አይደለም ትልቁ አደጋና፣ ኢህአዴጎች ይህን ለውጥ በስምምነት ወደፊት እየገፉት አይደለም፣ እየመሩት አይደለም። አንዱ ወደኋላ እየጎተተ ሌላው ወደፊት ለመግፋት እየሞከረ ምናልባት አገሪቷን ቀላል ያልሆነ ቀውስ ውስጥ የገፉ ይመስለኛል። ለምሳሌ እና አብዲሌ በተወሰነ ደረጃ የኢትዮጵያ ደህንነቶች የሚያንቀሳቅሱ ሰው ነበር፣ የሚቆጣጠሩ ሰው ነበር ሶማሌና ኦሮሞ አካባቢ ከአንድ ዓመት በላይ አሁን ወደ አንድ ዓመት ተኩል በላይ ነው። አንድ ሚሊዮን ሰዎችን ያፈናቀለበት ሁኔታ አለ። አብዲሌ ታስሮም ያ ሁኔታ አልቆመም። አሁንም ቢሆን በዛ መስመር ከቦረና እስከ ጭናክሴን ድረስ የሚንቀሳቀሱ ኃይሎች አሉ። በአንዳንድ ጊዜ እንዳውም ለእኛ የሚደርሰኝ ሪፖርት መከላከያዊ ኃይሉ ያየ የሶምቤ ሲያቃጥሉ፣ ዘረፋ ሲያካሄዱ፣ በከባድ መሳሪያዎች የህዝቡ ጸጥታ ሲያናጉ ይታያል። እነዚህ ሰዎች በምን ልባቸው ማን ነው አይዞ ያላቸው ማነው ከኋላ አይገፋቸው ብለ ብዙ መጠየቅ ትችላለን። እንደገና በወለጋ መስመርም እንግዲህ ጉሙዝና ኦሮሞ ግጭት እየተባለ የሚጠራው ለምሳሌ ማሰልጠኛ ጠበ ጫካ ሁሉ አለ ነው የሚባለው። ከባድ መሳሪያዎች በተለያየ መንገድ እየገቡ በመቶ ሺዎች፣ አንዳንድ ሰዎች አሁን ከሁለት መቶ ሺህ አልፏል የሚባል ነገር አለ። ሰዎች ተፈናቅሏል፣ ቤታቸው ተቃጥሏል፣ ብዙ ንብረታቸው ተዘርፏል፣ ብዙ ችግሮች እየተፈጠሩ ነው። በዚህም ወለጋ መስመር እስከ ነቀምት ድረስ ይመጣል፣ አንዳንድ ወደ ሸዋም ይገባል ተብሎ ስፈራ ነበር። እንዲያ ነገሮች አሉ። ይህንም ስትመለከት እነማን ናቸው ይህ መሳሪያ ከየት እየመጣ ነው የሚለው ከውጭ ኃይል ይልቅ ኢትዮጵያ ውስጥ ያልተስማማው ኢህአዴግ የተለያዩ ኢህአዴግ ክንፎች ያልተስማሙት በለውጡ ፍጥነት ያልተስማሙት ማለት ይሻላል ፈጠሩት የመወዛገብ ሁኔታ ይመስላል። የውጭ ጣልቃ ገብነት ጉዳይ በተለይ በህወት አመራሮች እየተጠቀሰ መቀጠሉ ይታያል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ከሳምንታት በፊት ባደረጉት ንግግር ይህንኑ ጠቅሰዋል። የቀድሞው ከፍተኛ አመራር አባል የአቶ ስብሃት ነጋ የሰሞኑ አስተያየት ደግሞ አሜሪካን በስም እስከ መጥራት ዶክተር አብይ አህመድ ሊቀመንበር በሆኑበት የኢህአዴግ ምክር ቤት ምርጫ ውስጥም እጇን ማስገባቷን እስከ መናገር ሄዷል። የአርበኞች ግንቦት ሰባቱ ዶክተር ብርሃኑ በዚህ ሀሳብ አይስማሙም። የእነ አብይ መንግስት የትግልና የህዝብ በቃኝ ውጤት ነው በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንደውም ይህን ስርዓት በተወሰነ ደረጃ ሴቭም ለማድረግ የተወሰኑ እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው ያ ስራ ግን አላለቅም። ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩን የህግ የበላይነት አክባሪ መሆናቸው እስኪ ቀድሞ ያሳዩን። በውስጣቸው ተወሽቀው ያሉትን ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ። በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ በትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ። በሱ ቢተባበሩና በሰለጠነ መንገድ ፖለቲካችን የምናካሄድበት እንትን ካለ አንድ አገር ነች ያለችን፣ የሁላችንም የጋራ አገር ነች። አሁን ካለባት ችግር ወታ ወደ ሰላማዊ መንገድ የምትሄድበትን መንገድ መፍጠር እንችላለን። የተረጋጋ ዴሞክራሲያዊ ስርዓት መፍጠር እንችላለን። ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀዋል። የህዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ የኦሮሞ ወጣትን ሲያንቀሳቅስ ፈረንጅ ጎንደር ሄደው ጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየውም። ስለዚህ ውጭ ጣልቃ ገብነት የሚባለው በተለይ አሜሪካ የድሮ ኢትዮጵያ መንግስት የኖሩበት ብዙ ጊዜ ያልሰራ ተረት ነው። ያስቸግራል። እኛንም እኮ ይን መርታቸዋል ተብለን እኮ ነው የሞት አንቀጽ ተጠቅሶ የተከሰስ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ትናንት ከጣቢያችን ጋር ባደረጉት ቃለ ምልልስ በተለይ ከዶክተር አብይ አህመድ በጠቅላይ ሚኒስትርነት መመረጥ ጋር በተያያዘ ለተሰነዘረው አስተያየት ምላሽ መስጠታቸው ይታወሳል። ዩናይትድ ስቴትስ በዚያ የምርጫ ሂደት ውስጥ እጇን አስገብታለች የመባሉን መሰረተ ቢስ ሲሉ ነው የገለጹት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን ወደ መጨረሻዊ መጽሔት የትንታኔ ርዕስ እንሻገር በሲዳማ ዞን ሐዋሳ ዙሪያ ወረዳ መምህራን ለህዳሴ ግድብ ግንባታ ከደሞዛቸው ለተቆረጠው ገንዘብ ቦንድ ባለመክፈሉ በተፈጠረው ያለመግባባት ትምህርት ተስተጓጉሏል ይላል መምህራኑ የከፈሉት ገንዘብ የገባበት ያለመታወቁንና ላለፉት ዘጠኝ ወራትም ከደሞዛቸው ለተቆረጠው ገንዘብ በደንቡ መሠረት ቦንድ እንዲሰጣቸው ያቀረቡት ጥያቄ ከዛቻና ማስፈራሪያ ውጪ ምላሽ አላገኘም እያሉ ነው። የወረዳው ፋይናንስና ምጣኔ ልማት ምጣኔ ሀብት ልማት ጽፈት ቤት በበኩሉ መምህራኑ ለህዳሴ ግድብ ግንባታ ከደሞዛቸው የተቆረጠው ገንዘብ ለዚህ ተብሎ በተከፈተው ሂሳብ ደብተር ተቀምጦላቸዋል እነሱ እንደሚሉትም ለየትኛውም ሌላ ዓላማ አልዋለም ይላል። ዮናታን ዘብዲዮስ ከአዋሳ ያጠናቀረውን ዘገባ ዝርዝር እንሆው። አንድ ሺህ ስምንት መቶ መምህራንን ወክለናል የሚሉ ከ50 በላይ መምህራን ዛሬ ትምህርት ገበታቸው ላይ ሳይሆኑ ቅሬታ አሳድሮብናል ያሉትን ጉዳይ ይዘው የመንግስት መስሪያ ቤቶችን ደጆች እየጠኑ ነው። እነዚህ መምህራን ሰርክ የሚያስተምሯቸው የወረዳው ትምህርት ቤት ተማሪዎችም ለአንድ ሳምንትና ከዚያም በላይ ጊዜያት ከትምህርታቸው ቦዝነዋል። ውድ ጊዜያቸው እንዲሁ እንደ ዋዛ ጠፍቷል። ለዚህ ሁሉ መነሻው የተርፎን ሳይሆን የሀገር ፍቅር ይዞን ለዳሴ ግድብ ግንባታ የከፈልነው ገንዘብ የገባበት አለመታወቁና ለከፈልነው ነው ገንዘብ ቦንድ መከልከላችን ነው ይላሉ መምህራን። በአዋሳ ዙሪያ ወረዳም የሻራዳዶ ትምህርት ቤት የኬሚስትሪ መምህር አለምደጅን እንዳሉት ከመጋቢት 2009 እስከ ሚያዝያ 2010 ዓ ም ከፍለው ለጨረቱት ገንዘብ ቦንድ እንዲሰጣቸው በተደጋጋሚ ጊዜ ቢጠይቁም እስከዛሬ እስከ ዛሬ ድረስ አልተሰጣቸውም። የከፈልነው ገንዘብ ለታለመለት ዓላማ ስለ መዋሉም እርግጠኞች አይደለንም ያሉት መምህር አለም፣ በዚህ ሳቢያ ተማሪዎቻችን ትምህርት እየተማሩ ባለመሆናቸው እየተጎዱ ናቸው። ለዚህ ደግሞ ተጠያቂው የወረዳው አስተዳደር ካቢኔ ነው ብለዋል። የሀገር ፍቅር ኖሮብን በ2009 መጋቢት ወር እስከ ሚያዝያ ድረስ የቆረጠ ቦንድ ብር ለታለመለት ዓላማ አልዋለም። ስለዚህ ይህን ቦንድ በምንጠይቅበት ጊዜ ጊዜውን ጠብቆ አልመጣም የጨረስነው ነው በመጋቢት ወር ውስጥ 2010 ላይ ማለት ግን ቦንድ ይሰጣቸዋል የተባለነው ጥቅምት 30 2011 ነው። ይህ መሆን የለበትም። የጨረስነው ነው 2010 መጋቢት ውስጥ ስለሆነ በወቅቱ ቦንዱን ስጡን ብለን ከአንድም ሁለት ሶስት ጊዜ በደብዳቤ በተወካይም በአካልም ሄደን ጠይቀናል። ግን እስካሁን ድረስ ምላሽ አላገኘንም። ለዞንም አሳውቀናል፣ ለክልልም አሳውቅ እስካሁን ድረስ አጥጋቢ ምላሽ አላገኘን። በወረዳው የዶሬ ባፋና ከተማ የሙልአት ትምህርት ቤት መምህር ጌታ ነስማም የተወሰነውን ገንዘብ ለሌላ ልማት ተጠቅመናል የሚል መልስ እንደተሰጣቸው ተናግረው በቁጥር 12 ሰዎች የመንግስቱና የሕዝብ ተቋማት አቤት ብንልም እስካሁን ባንክ ቤት የገባ ገንዘብ ስለመኖሩና ሌሎች ጉዳዮችን በተመለከተ ምላሽ እንደተሰጣቸውም ገልጸዋል። ገንዘባችን ለተፈለገው ተግባር የማይውል ከሆነም ተመልሶ እንድሰጠን ይንፈልጋለን ብለል። የተወሰነውን ሂሳብ ለልማት አውለናል ብለው ነው የሰጡን መልስ። እስካሁን ወደ ባንክ የገባ ሂሳብ የለም ነው የተባለ። ስለዚህ በትክክል ለተፈለገው አላማ የማይውል ከሆነ መምህራን የተለያዩ ጫናዎች ነው ያለብን። በትክክል ብራችን ይመለስ ነው። ኢራን የከፈሉት ገንዘብ የገባበት ባለመታወቁ ምክንያት ለቆረጡት ገንዘብ ቦንድ እንዲሰጣቸው ብንጠይቅም ከዛቻና ማስፈራሪያ ውጪ ምላሽ አልተሰጠንም ያሉት ደግሞ መምህር ብሩ ብርሃኔ ነው። ገንዘባቸው የገባበትን የሚገልጽ የባንክ ቤት ሆነ ሌሎች ሰነድና ማስረጃ ማግኘት እንዳልቻሉ ተናግረው ገንዘብ ካለበት ተፈልጎ እንዲሰጣቸውና የወረዳው አሳዳሪ ጨምሮ የህግ አካላት ህዝቡን በማደራጀት ከተማሪዎች ጋር እያጋጩን የትምህርት ስራ እንዲስተጓጎል በማድረጋቸው ሊጠይቁ ይገባል ብለዋል። ለምን ተጭበረበረ ባለ ነው እንዳንኖር ሁሉ አድማ እየተደረገ ከህዝብ እያሳደዱን ከተማሪዎች ጋር እያጣሉን እያሳደዱን ነው። አንደኛ፣ ለነፍሳችን ሁለተኛ ደግሞ መደረግ ካለበት ግለሰቦች እጅ ያለው ገንዘብ በአስቸኳይ ተፈልጎ ግለሰቦቹ ደግሞ እንዲጠየቁልን፣ ለምሳሌ ህግ አካላት በወረዳ ላይ ያሉ አስተዳደር ህዝብን በማቀናጀት ህዝብን በመሰብሰብ በመድረክ ባደራሽ ተማሪዎች ደግሞ እነሱ ባደረጉት ባጣሉን አያስተምሩንም እስከ ማለት አሁን ደርሰዋል። እኛ ለውጥን እየሰማን ያለ ነው በሚዲያ ብቻ ነው። የወረዳው ፋይናንስና ኢኮኖሚ ልማት ጽፈት ቤት ኃላፊ አቶ ሚካኤል ኖኖም መምህራን ለዳሴ ግድብ ግንባታ ከደሞዛቸው የቆረጡት ገንዘብ ለዚህ ተብሎ ተከፍተው ሂሳብ ደብተራቸው ተቀምጦላቸዋል እንጂ እነሱ እንደሚሉት ለየትኛውም አላማ አልዋልም ነው ያሉትም። ገንዘቡ ወደ ባንክ አካውንት ወደ ወንድ አካውንት የተላለፈ ቢሆንም ተሰርቶ ወደ እጃቸው አልገባም። ያ ማለት ገንዘቡ ፋይናንስ ላለ ማለት አይደለም። በወንድ ሰርተን እንሰጣቸዋለን ስንል፣ አይ በወንድ ሳይሆን ገንዘብ ነው የምንፈልገው ነው አሁን እነሱ የሚሉት። ገንዘብ እንዳንሰጣቸው ወደ አካውንቱ ገብቷል። ሲጀመርም ገንዘብ ያው መስጠት አይቻልም ከአንድ ለቦንድ ከተቆረጠ በኋላ ከአምስት አመት በኋላ መጀመሪያው አግሪመንታቸው። የአባይ ግድብ ህዝብ ማስተባበሪያ ጽሕፈት ቤት ጠይቀን በእኛ ስም ባንክ ቤት የገባ ገንዘብ የለም ተብለናል ብለውናል መምህራን። እርስዎ ገንዘባቸው ባንክ ቤት ገብቷል ነው ደግሞ የሚሉት። በምን ማረጋገጥ እንችላለን? እናንተ ጋር ሄዶ ሲጠይቁም የሰነድ መረጃም እንደሌላችሁ ነው የነገሩን። ይህን እንዴት ማስታረቅ ይቻላል? እሱ ዝም ብሎ ሆኗል ማለት ግን ዘግይቷል። ዘጠኝ ወር ሙሉ ቆይቶብናል የሚሉት በእርግጥ እጃቸው ሳይገባ ቢቆይ አንድ ዓመት በእጃቸው ባይገባ በአንድ ላይ ያለው በዛ ቀን ወለድ እየተሰጠ ያለው የወረዳው አስተዳዳሪ አቶ ቦቼ ተስፋዬ በኩላቸው መምህራን ቦንድ ሳይሆን ገንዘብ እንድሰጣቸው የጠየቁን ቢሆንም ለህዳሴው ግድብ ተብሎ የተቆረጠ ገንዘብ አይመለስም። ቦንድ በቅርቡ ተሰርቶ ለሁላቸውም ይሰጣቸዋል ብለዋል። አልቻለም ስለሆነ አሁን በወንድ ሰርቶ አልቋል ማለት ስለሚቻል ስለዚህ ብር መመለስ የሚቻል ስለ አይደለ በወንድ የሰጥነው ነው ያለ ነው ለተፈጠረው ችግር ተጠያቂ ማን ነው ተብሎ ለተጠየቁት ጥያቄ ለጊዜው የችግሩን ፈጣሪ አላወቅንም ያሉት አስተዳዳሪው እሳቸውም ተጠያቂ ይሆናሉ ለተባሉትም በህግና በስርዓት እንጂ በፍላጎት ተጠያቂ ማድረግ አይቻልም ነው ያሉትም ማን ተጠያቂ ይሆን ምንግን ለጊዜው ላይተን ላላወቅን ያው ገና አይተን የምንመልሰው ነው የሚሆነው ወረዳ ተጠያቂ የሚሆነው በወቅቱ ብሩን ባላስገባና ና ለሌላ ጉዳይ ቢጠቀም ነበረ ፍላጎት የሚሆነ ጠያቄ የለ ማት ጠያቄ ሊቆ በአስራር በይግ ነው የሚሆነው። ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የተደረገ መሆኑን ጠቁመው መምህራን ተመሳሳይ እርምጃ ከመውሰድ ይልቅ የተጣለባቸውን ኃላፊነት የተወጡ የመብት ጥያቄያቸውን ማቅረብ ይገባቸው እንደነበር አቶ ቦቼ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብጆስ ሀዋሳም የአዋሳውን ዘጋቢያችንን ዮናታን ዘብዲዮስን እናመሰግናለን። ዮናታን ከአዲሶቹ የአሜሪካ ድምፅ ዘጋቢዎች አንዱ ነው። እንኳን ደህና መጣ። ከእርሱ ቀደም ብሎ ናኮር መልካንም በተመሳሳይ ሰምተናል። ሁለቱንም እንኳን ደህና መጣችሁ እንላለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና ሰለሞን ክፍሌነን። ወደ ሁለተኛው ክፍለ ጊዜ ተሸጋግረናል። ሴቶችና ቤተሰብ ቀደም ብለን በመግቢያችን ያስተዋወቅነው ቅንብር ነው። አራተኛው የኢህአዴግ ሴቶች ሊግ ጉባኤ መቀሌ ላይ ተካሂዷል። ወይዘሮ መሠረት መስቀሌንም የሊጉ ሊቀመንበር አድርጎ መርጧል። ለዝርዝሩ ሙልጌታ አጽፋ በመቀለ ከተማ ለሶስት ቀናት የተካሄደው የኢህአዴግ ሴቶች ሊግ አራተኛ መደበኛ ጉባኤ ትናንት ተጠናቋል። በጉባኤው መክፈቻ ላይ የኢህአዴግ ሴቶች ሊግ ሊቀመንበር የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ባሰሙት ንግግር በኢትዮጵያ ተመዝግቧል ላሉት የኢኮኖሚ ማህበራዊና ፖለቲካዊ ለውጦች ሴቶች ትልቅ ድርሻ አበርክተዋል ብለዋል። በአሁኑ ሰዓት ኢትዮጵያ በአስጊና በአጓጊ ሁኔታዎች ተከባለች ያሉት ወይዘሮ ሙፈሪያት በሀገር ደረጃ የሚታዩ ተግዳሮቶችን መቅረፍ እንዲቻል ሴቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል ብለዋል። በተለይ በአመራሮች መሀል ያለውን ፉክክር ህዝብን እየጎዳ መሆኑን ነው ወይዘሮ ሙፈሪያት እንባ እየተናነቃቸው የተናገሩት። እንደ ሀገር እኛ ኢትዮጵያውያንም ሆን በድርጅታችን ውስጥ የምንገኝ አመራርና አባላት አንዳችን የቆምነው በአንዳችን በተከፈለ የህይወት፣ የአካል፣ የደምና የአጥንት መስዋዕትነት። እኔ ውስጥ እናንተ አላችሁ፣ እናንተ ውስጥ እኔ አለሁ። ታዲያ ታዲያ እርስ በርሳችን በእብሪት በትቢት በንቀት አይን ላይን ለመታየት አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት ምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከጀል የያዘው በለው፣ ቁረጠው፣ ፍለጠው የሚለውን ድምፅ ለመስማት እንዴት እስተቻለን? እኛ ሴቶች ተፈጥሯዊ ባህሪያችን ለሰላም ብቻ የቀረበ ነው። ሁለተኛ የሚባል አማራጭ ማስተናገድ ብንፈልግም አይቻለንም። ሕዝብ እንደ ሕዝብ እርስ በርሱ ጥላቻ ያለበትም ሕዝብ ከፍቅር ውጭ አጀንዳ የለውም። የምናጣላው እኛ አመራሮች ነንና ለህዝቡ ገለል እንበልለት ብለዋል ወይዘሮ ሙፈሪሃት። የጉባኤው የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ሴቶች ለነፃነትና ለዲሞክራሲ በተደረገው ትግል ድርሻቸውን ተወጥተዋል፣ በልማትና ሀገር ግንባታም ከፍተኛ አስተዋጽኦ አበርክተዋል ሲሉ ተናግሯል። በአሁኑ ጊዜ በአገሪቱ የተመዘገቡ ለውጦች የጋራም የተፈጸሙ ስህተቶች ደግሞ የህወሀትና የትግራይ ተወላጅ ብቻ ተደርጎ እየተገለጸ ነው ያሉት ዶክተር ደብረጽዮን ይህ አካሄድ ደግሞ ከመከባበርና አብሮ ከመኖር ይልቅ ተቀያይሞና ተጣልቶ ለመበታተን የሚያፈጥን ነው ብለዋል። ሰላምና መረጋጋት ለማስፈን በሚደረገው ጥረት ሴቶች ትግላቸውን ሊያጠናክሩ ይገባል ሲሉ ተናግረዋል። ብዙ ችግሮች ተሸክማችሁ በሀገራችን እየታይ ያሉ አደጋዎች ለመቀነስና ለማስወገድ የበኩላቸው ትግል ስታካሂደው ቀይቷቸዋል። አገራችን አሁንም ከስጋት ያልወጣች በመሆኑ በትዕግስት በምክንያታዊነትና በጥንቃቄ መታገል ቀጥሉበት በሰላም እጦት ከሁሉም በላይ የምትጎዱ እናንተ በመሆናችሁ ከሁሉም በላይ ለሰላም ከፍተኛ ትግልና መስዋዕትነት ማድረግ ይጠበቅባችኋል። ለሶስት ተከታታይ ቀናት በተካሄደው ጉባኤ ከተለያዩ አገሪቱ ክፍሎች የተውጣጡ በተለያየ ደረጃ ላይ የሚገኙ ሴቶች ተሳትፏል። የሊጉ ሊቀመንበር የነበሩት ወይዘሮ ሙፈሪያት ካሚል የስራ ጊዜያቸው በመጠናቀቁ አዲስ ሊቀመንበር ተመርጧል። የሊጉ ሊቀመንበር ሆነው የተመረጡት ወይዘሮ መሰረት መስቀሌ ከደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን፣ ምክትል ሊቀመንበር ወይዘሮ መስከረም አበበ ደግሞ ከአማራ ዲሞክራሲያዊ ፓርቲ አዴፓ ናቸው። አዲሷ ተመራጭ ወይዘሮ መስከረም መስቀሌ ለሰላም መስፈን፣ ለሴቶች ተጠቃሚነት፣ ለአገር አንድነትና ለሕዝቦች መቀራረብ እንደሚሰሩ ከምርጫው በኋላ ተናግሯል። አሁን ያለንበት ወቅት ድርጅታችን ትልልቅ እርምጃዎችን ወስዶ አገሩን ወደተሻለ መንገድ ለማሻገር የህዝቦችን ብልጽግና ለማረጋገጥ ሰላም፣ ዴሞክራሲ ለማስፈን ትልቅ ትግል እያደረገበት ያለበት ምዕራፍ ስለሆነ ይህንን የሚያግዝ የሴቶች ትግል ማጠናከር አስፈላጊ መሆኑን በውይይታችን አረጋግጠናል። ለዚህ ደግሞ ወሳኙ ሴቶች አንድ ሆነው በተደራጀ መንገድ የእናት ድርጅታችን መስመር እና አቅጣጫዎች ተከትለን የምናደርገው ትግል ነው ዋና የሚሆነው። ስለዚህ በዚህ ዙሪያ ሁላችሁም በጉባኤያችን አቅጣጫዎች፣ ባደረግነው ስምምነት መሰረት ወደ መሬት አውርዳችሁ ሴቶችን በጠራ አስተሳሰብ እና በትክክለኛ አቅጣጫ እንድታታግሉ። በጉባኤው ሀገርን ከናዳ የማዳን ተልዕኮና ታሪካዊ ኃላፊነት በሚል በቀረበው ጽሑፍ ላይ ውይይት ተካሂዷል። የኢህአዴግ ሴቶች ሊግ በመቀለ ከተማ ሲያካሂድ የቆየውን ጉባኤ የተደራጀ የሴቶች ተሳትፎና ተጠቃሚነት ለሁለንተናዊ አገራዊ ብልጽግና የሚል መሪ ሀሳብ የነበረው ሲሆን ባለ ሰባት ነጥብ የአቋም መግለጫ በማውጣት ትናንት ተጠናቋል። ቀጣዩንም ጉባኤ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ እንዲያዘጋጀው ተወስኗል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ሙልጌታ ጽብሃን ለዘገባው እናመሰግናለን። አድማጮች፣ በተከታዩ ዘገባ ደግሞ ወደ ባህር ዳር እናቀናለን የባህር ዳሩ ዘገባ የሕክምና አገልግሎትን ይመለከታል። ከሆስፒታል ካርድ ከማውጣት ውጪ ምንም አይነት አገልግሎት ማግኘት አልቻልንም፣ ምርመራ ከግል ሆስፒታል አድርጉ፣ መድኃኒት ከውጭ ግዙ እንባላለን ሲሉ በባህርዳር ከተማ የፈለገ ህይወት ሪፈራል ሆስፒታል ተገልጋዮች አማረሩ። ወደ ሰባ ሚሊዮን ብር ግምት ያለው መድኃኒት ለነጻ ታካሚዎች ስለምንሰጥ የመድኃኒት እጥረት አጋጥሞናል፣ የሚለው የሆስፒታሉ አስተዳደር በበኩሉ የመመርመሪያ መሳሪያዎችም አንሰውኛል፣ ያሉትም አርጅተዋል ይላል። የመድኃኒት አቅርቦት ኤጀንሲ በበኩሉ ሆስፒታሉ የ44 ሚሊዮን ብር ዕዳ አለበት፣ እዳውን ካልመለሰም በዱቤ መድኃኒት አልሰጥም እያለ ነው የችግሩ ምንጭ ሆነው ጤና ቢሮ ለነጻው ታካሚዎች የሚሰጠውን ድጎማ ስላልሰጠኝ ነው ሲል ሆስፒታሉ፣ ጤና ቢሮው ደግሞ ሆስፒታሉ ከዚህ ኪሳራ ውስጥ የገባው በአመራሩ ዝርክርክ አሰራር ነው ሲል ይከሳል። አስቴር ተከታዩን ዘገባ አጠናቅራለች። በዕድሜው ከአምስት አስርት ዓመታት በላይ ያስቆጠረው የባህር ዳሩ የፈለገ ሕይወት ሪፈራል ሆስፒታል በእርጅናና በአመራር ችግር እንደ ስሙ የሚጠበቅበትን አገልግሎት እየሰጠ አይደለም ይላሉ ተገልጋዮቹ። ካርድ ከወጣም በኋላ ምርመራ ከውጭ አድርጉ መድኃኒቱም ከውጭ ብዙ እየተባለ ነው ከሚሉት ተገልጋዮች ውስጥ አንዱ አቶ ተስፋዬ ፍጹም ናቸው። አሁን ሆስፒታል ላይ አገልግሎት ለመጠቀም ገብተን መድኃኒት የለም ነው የሚባለው። አብዛኛው መድኃኒት ውጭ ያሉት ደግሞ እጥፍ ነው የሚጨምሩ ሆስፒታሉ ከሚገዛው እጥፍ። ሆስፒታል ላይ ሰማንያ ዘጠና ብር የምንገዛው መቶ ስልሳ መቶ ሰባ ብር ትልቅ ሆስፒታል ነው። ግን የጨጓራ ምርመራ ራሱ ውጭ ነው አርጎ ይባል። ደም ራሱ ደም ለመመር ነው አብዛኛው ላቦራቶሪ ከውጭ አሰሩ ነው የሚባል። ትራሳውንድም ከውጭ ነው። ራጅ እዛው ተኝቶ ይባላል። ለተኛውም ራሱ ቀነቀጥሮ አራት ቀን አምስት ቀን በኋላ ነው የሚባል። የሆስፒታሉ የሕክምና ዳይሬክተር ዶክተር ሸጋው ማሩ እንደሚሉት ሆስፒታሉ ደረጃው ከፍ ያለ ሆስፒታል እንደመሆኑ መጠን በአመት ለሁለት መቶ ስልሳ ሺህ ህሙማን አገልግሎት ይሰጣል በዚህ ላይ የመመርመሪያ መሳሪያ ጥረት አለ በጥረቱ ላይ ደግሞ በእርጅና ምክንያት በየጊዜው የሚበላሹ ናቸው ኤክስሬ ማሽኑ አለ በእንዲ ይሰራል ከአቅሞ በላይ በቀን ውስጥ ይሰራል ወዲያው ይበላሻል እቃዎቹ አሉ ይሄም አለን ይሄም አለን ይሄም አለን ትያለች ግን ሁለት አንድ ብቻ ይዘች ከሆነ ማዳረሳች ወይም ቅድሚያ መስጠት ስላለብሽ ቅድሚያ ትሰጥያለሽ ማለት ነው መድኃኒትን በተመለከተ ከፍተኛ እጥረት አለ ይላሉ የሕክምና ዳይሬክተሩ ሆስፒታሉ ባለፉት ሁለት ዓመታት ስልሳ ስምንት ሚሊዮን ብር የሚገመት መድኃኒት ለነጻ አገልግሎት አውሏል። በተለይ ለእናቶች ከቅድመ እስከ ድህረ ወሊድ ባለው ጊዜ ለእነዚህ መድኃኒቶች ደግሞ ጤና ቢሮ ድጎማ ያደርግ ነበር፣ ግን እስካሁን አላደረገም። በዚህም ሆስፒታሉ ከፍተኛ የገንዘብ እጥረት ገጥሞታል። አሁን ለምሳሌ ኦክሲጂን የነጻ መድኃኒት ነው። የነጻ ታካሚዎች የሚባሉ አሉ። ወላዶች በነጻ ነው፣ ጨቅላ ህጻናት በነጻ የሚታከሙ፣ ሌሎችም የነጻ ታካሚዎች አሉ። እነዚህ ሁሉ የነጻ አገልግሎቶች ብዙ ብር ይዘው ይሄዳሉ ማለት ነው። የጤና መድንም አለ። የጤና መድን ደግሞ የሚተካ ብር ነው። ነገር ግን አንዳንድ ወረዳዎች ደግሞ የሚያዘገዩበታል። ያልከፈሉ ወረዳዎች አሉ። ባለመክፈል ምክንያት እጥረት ይፈጠራል ማለት ነው። ግድ የዚች የ25 ፐርሰንት ትርፍ ይህን ሁሉ ላያካከስ ይችላል። ሆስፒታሉ የሚያጋጠመው አሁኑ ያለፈውን ዓመት ይሄ ከ68 ሚሊዮን ብር የሚሆን የነጻ ታካሚ አገልግሎት ክሚሌቲቭ ነበረው። የነጻ ታካሚዎችን መንግስት ድጎማ ያደርጋል ነው በህግ ደረጃ ማለት ነው። ነገር ግን ሙሉ በሙሉ ያንን ድጎማ ደግሞ እስካሁን ድረስ የሚያደርግበት መንገድ የለም። ከዚህ ጋር በተያያዘ የመድኃኒት ፈንድና አቅርቦት ኤጀንሲ ለሆስፒታሉ መድኃኒት በዱቤ ይሰጥ እንደነበር እና አሁን እዳችንን መክፈል ባለመቻላችን ኤጀንሲው አቋርጣለሁም እያለ ነው። በዱቤ አልሰጥም ብሏል። እንግዲህ የመንግስት መድኃኒት አቅራቢ ድርጅት ይህንን ብር አሁን መመለስ የሚያስችለው ደረጃ ላይ አይደለም። ሆስፒታሉ የሆስፒታሉን ቅሬታ በመያዝ የኤጀንሲው የባህር ዳር ቅርንጫፍ ዋና ስራ አስኪያጅ አቶ አብዲሳ መንገሻን አገኘዋቸው። በአሁኑ ሰዓት ወደ አርባ አራት ሚሊዮን የሚጠጋ ደርሷል ያለባቸው እዳ። እዳቸውን እንዲከፍሉ ተደጋጋሚ ደብዳቤዎችን እየጻፍንላቸው ነው፣ መክፈልም አለባቸው። ይህንን ካላደረጉ ደግሞ ኤጀንሲው ቀጣይ ግዢና አቅርቦት ለማከናወንም ይቸገራል የሚል ነው። የተዋዋልነው ውል የሚያሳየው በስልሳ ቀን ውስጥ ክፍያ ካልተፈጸመ ወደ ህግ ጉዳይ መሄድ ይችላል ከህን ደግሞ በማቹሪቲ ነው የምንጠይቀው ከነ ሁለት ዓመት የዘጠኝ ፐርሰንት ወደድ ጋር ጥያቄ ማቅረብ እንችላል። ነገር ግን የመድኃኒት አቅራቢ ኤጀንሲም የመንግስት ተቋም ነው፣ የፈለገ ህይወት ሆስፒታልም የመንግስት ተቋም ነው። ስለዚህ መፍትሄ የሚሆነው መካሰሱ ወይም ደግሞ አንዱ በአንዱ ላይ ቅሬታ ማጧጧፉ አይደለም መሆን ያለበት። የሚመለከታቸው አካላት የመድኃኒት አቅራቢ ኤጀንሲ አለ፣ የአማራ ክልል ጤና ጥበቃ ቢሮ አለ፣ ሆስፒታሉ አለ። ሌላ የመስተዳድር አካላት ባሉበት የክልሉ ገንዘብና ኢኮኖሚ ልማት ቢሮ ባለበት ጉዳዩን በጋራ መፍትሄ መስጠት ያስፈልጋል። ሌሎች ሆስፒታሎችም በነጻ ያገለግላል። እንደፈለገ ፈለገ ህይወት ሆስፒታል ትልቅ ችግር ውስጥ አልገቡም። እዚህ ደረጃ የደረሰ ጉዳይ የላቸውም እና ጉዳዩ ከስሩ ነው መጣራት ያለበት። የክልሉ ጤና ጥበቃ ቢሮ የሕክምናና አገልግሎት ዘርፍ የስራ ሂደት አስተባባሪ አቶ አበባ ዶኛ በበኩላቸው በእርግጥ ቢሮ ለእናቶች ቅድመና ድህረ ወሊድ ክትትል አገልግሎት የሚውለውን ወጪ እንዳልከፈላም ነው ግን ግን ሆስፒታሉን ለኪሳራ ያደረገው ከአሁን በፊት በነበሩ አመራሮች በነበረው የአሰራር ዝርክርክነት ነው። ይህንን ደግሞ ከተመሳሳይ ተቋማት ጋር አወዳድረናል ይላሉ። ትክክል ነው፣ ሆስፒታሉ እንደተናገረው ወጪ እየተተካ አይደለም። በተለይ አሁን የጤና መድን እየገባ ስለሄደ ነጻ የሚባለው ቁጥር በጣም እየቀነሰ እየመጣ ነው ያለው። ብዙም የሚያሳስበን ነገር አይሆንም። አሁን የነጻ ታካሚዎች ወጪም ታስቦ በክልሉ መንግስት እየተተካ መቀጠል መቻል አለበት። ምክንያቱም የትም ማብስ ሆስፒታሉ ሊተካው አይችልም። ከዚህ በተጨማሪ ግን ሆስፒታሉ እዚህን ያህል ዳ ውስጥ እንዲገባ ያደረገው ለእናቶች የሚወጣው ወጪ አለመተካቱ ነው የሚባለው ነገር ለአንድ ምክንያት ተቆጥሮ ሊሆን ይችላል እንጂ ሆስፒታሉ አሁን የደረሰበት ዳ ላይ እንዲደርስ ያደረገበት ሆስፒታሉ ውስጥ ያለው የገንዘብ አሰባሰብን አጠቃቀም ችግር ነው። ከፍተኛ የሆነ ዝርክርክነት ነው ያለው ሆስፒታል ውስጥ ላይ። ይህንን ስናይ በፈለገ ህይወት ሪፈራል ሆስፒታል አቻ ያሉ ሌሎች ሆስፒታሎች አሉ፣ ክልል ውስጥ ተመሳሳይ የታካሚ ቁጥር ያላቸው። እንግዲህ ከፍተኛ የነፃ ወጪ የሚወጣው ከፍተኛ ወሊድ የሚያስተናግድ ሆስፒታል ላይ ከፍተኛ የሆነ ወጪ ይወጣል። የደሴ ሪፈራል ሆስፒታልን ስናይ በ2010 በጀት ዓመት ያዋለዳቸው እናቶች የቅድመ ወሊድ አገልግሎት የሰጣቸውና የድህረ ወሊድ አገልግሎት የሰጣቸው እናቶች ቁጥር ፈለገ ህይወት ከሰጠው አገልግሎት በእጅጉ ይበልጣል፣ ብዙ ነው። ስለዚህ ደሴ ከፈለገ ህይወት የበለጠ እዳ ውስጥ መግባት ነበረበት፣ ብዙ ገንዘብ ያወጣ። ለሁለቱም አልተተካም፣ ለሁለቱም አልተተካም። ምክንያቱም አንድ ሆስፒታል መድኃኒት ገዝቶ ሲሸጥ አትርፎ ነው የሚሸጠው። አትርፎ የሚሸጠው በተቻለ ሁኔታ እንዳይከስር እንዲ አይነት ነገሮችንም ደግሞ ማካካስ እንዲችል ነው። እስከ 30 ፐርሰንት ድረስ ትርፍ አትርፎ ነው የሚሸጠው። የመቶ ብር መድኃኒት መቶ ሰላሳ ብር ነው የሚሸጠው። ስለዚህ አጠቃላይ ያለውን እዳ ስናይ ደሴ ሆስፒታል ላይ ያለው የውስጥ ገቢ ከራሱ ያጠራቀመው ገንዘብና ፈለገ ህይወት ላይ ያለውን ስናይ ምናልባት ልዩነቱን ካየነው ነው ከ90 ሚሊዮን ብር በላይ ጋፕ አለ በሁለቱ ደሴ ከ20 ሚሊዮን ብር በላይ ያለው፣ ፈለገ ህይወት ሰባ ሚሊዮን እዳ አለው። ይህንን ቼክ ለማስደረግ ሞክረናል። መድኃኒት ከተገዛ በኋላ ወጦ ለሁማን የሚደርስበት አግባብ ሲታይ እጅግ ከፍተኛ የሆነ ክፍተት ያለበት ነው። ለአንድ እናት የሚወጣው መድኃኒት ምናልባት ሶስትና ከዛ በላይ እናት ልትጠቀም የምችለው ግባት ነው የሚወጣው። አንድ ኦፕሬሽን ለሚሰራ ታካሚ የሚወጣው ግባት ሁለት ሶስት ኦፕሬሽን የሚሰሩ ታካሚዎችን ሊያሰራ የሚችል ግባት ነው የሚወጣው። ስለዚህ ግባት ተገዝቶ ከገባ በኋላ ያለው የማኔጅመንት ስርዓት በእጅጉ የተጎዳና የተዝረከረከ ነው። ይሄ ነው በዋናነት ዕዳ ውስጥ የዘፈቀው ሆስፒታሉ። ይህን በሚመለከት ደግሞ የሆስፒታሉ የስራ አመራር ቦርድም ለጤና ጥበቃ ቢሮ ኦዲት እንዲደረግ ደብዳቤ ጽፏል። በርካታ ጥያቄዎች እየተነሱ ነው ያሉት። ስለዚህ ኦዲት ተደርጎ መጠየቅ ያለበት አካል በየደረጃው መጠየቅ መቻል አለበት። አቶ አበባ አክለው ቢሮ እንደ መፍትሄ ያስቀመጠው ለኤጀንሲው ሆስፒታሉ ያለበትን 25 ሚሊዮን ብር እዳ በመክፈል ቀሪውን በመደራደር ሌላ መድኃኒት በዱቤ ለመግዛት ውሳኔ ላይ ቢደርስም ሆስፒታሉ ከሌላ የግል ተቋማት እዳ ስላለበትና በህግ እየተጠየቀ በመሆኑ የተወሰነው ገንዘብ ለግል ተቋማቱ እንዲከፈል ተገዷል ይላሉ። አሁን ችግሩ የከፋ ደረጃ ላይ ስለደረሰ የክልሉ መንግስት እዳው የሚከፈልበትን መንገድ አመቻችቶ መድኃኒት እንዲገዛ ማድረግ ያለበት ሲሆን ይህንን ችግር የፈጠሩ ነባር አመራሮች በህግ እንዲጠየቁና ለአዲሶቹ አመራር ደግሞ አዲስ የቁጥጥር መስመር መዘርጋት አለበት ይላሉ። አሁን እንዴት እዛ ውስጥ ላይ ይስተካከል ነው ጥያቄ። መስተካከል ደግሞ ካለበት በመጀመሪያ ደረጃ እንዲስተካከል የሚሰጡ የአሰራር አቅጣጫዎችን የሚሰጡ ስልጠናዎችን ተቀብሎ የሚያስተካክል ማኔጅመንት መሆን መቻል ነበረበት። በፊት ለተፈጠረው ችግር ደግሞ ተጠያቂ የሚሆነውን አካል መጠየቅ በጣም አስፈላጊ ነው የሚሆነው። ይህን ለማድረግ የክልሉ ጤና ጥበቃ ቢሮም የቦርድ አመራሩም በጥልቀት ገምግሞ እዛ ላይ ያለውን የዛ ያሉ ሆስፒታሉ የነበሩ አመራር አካላትን በሙሉ የቀየረበት ሁኔታ ነው ያለው። በየቀኑ እዛ ላይ ያለው አስተባባሪ ኦዲት ማድረግ መቻል አለበት። ለዚህ ታካሚ ምን ምን መድኃኒት ነው የታዘዘው ስንት ጊዜ ነው የወጣው ፋርማሲው ጋር ካለው ጋር ሄዶ ሊንክ አድርጎ ድጋሚ የወጣ እንትን ካለ ማን ያዘዘው ለምንድን ነው ድጋሚ የወጣ የመድሀኒት ስለዚህ እዛ ላይ ያለው አካል በየጊዜው ጊዜውን ማጥፋት ያለበት እያንዳንዱን አስተባባሪ እየሰበሰበ የዘረጋው ሲስተም በትክክል እየሰራ ነው ወይ ይህን ኦዲት እያደረጉ ክፍተት ያለባቸውን ሰዎች እየቀጡ መቀጠል መቻል አለባቸው። ሆስፒታሉ ሰባ ሚሊዮን ብር በሚጠጋዳ እየተንገዳገደ ባለበት በአሁኑ ሰዓት ፈውስ ፈልገው የሄዱ ህመማን ግን በቅጥር ግቢው ውስጥ አሁንም እንዲህ ይላሉ፣ ለማን አቤት ይባላል? በሆስፒታሉ አሰራር ዙሪያ በሌላ ዘገባ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን አድማጮች የመጨረሻው የምሽቱ ቅንብር ዲሞክራሲ በተግባር እንቅስቃሴያቸውን በውጭ አገር አድርገው የቆዩ ድርጅቶች ወደ አገር ገብተው በሰላማዊ መንገድ መታገል እንደሚችሉ ከመንግሥት በቀረበው ጥሪ መሠረት አሁንም በመመለስ ላይ ያሉ መኖራቸው ይዘገባል ከነኚህም አንዱ ከነገ በስቲያ አርብ አዲስ አበባ ይገባል ተብሎ የሚጠበቀው የሰባት ፖለቲካ ድርጅቶች ስብስብ ነው። በምሽቱም ዝግጅታችን የሁለቱን ድርጅቶች ተወካዮች በዲሞክራሲና በተግባር አነጋግረናል። ሰለሞን ክፍሌ ነው ያወያያቸው። ወይዘሮ ጽጌረዳ ሙሉጌታ የኢትዮጵያ መድህን ዲሞክራሲያዊ ፓርቲ መድህን ተወካይ፣ አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ የሽግግር ምክር ቤት ተወካይ ለትብብራቸው አመሰግናለሁ። እናመሰግናለን አቶ ሰለሞን። ወይዘሮ ጽጌረዳ ሙልጌታ አላስቀድም እንደሚታወቀው መንግስት ባቀረበው ጥሪ መሰረት ወደ ሀገር ገብተው በሰላማዊ መንገድ ለመንቀሳቀስ የወሰኑ በጣም ብዙ የፖለቲካ ድርጅቶች፣ የታጠቁም ጭምር መሳሪያ ጥለው ገብተዋል። እንቅስቃሴ ለመጀመር በዝግጅት ላይ መሆናቸውም ነው የሚዘገበው። ወደ እናንተ ልምጣ። ሰባት የፖለቲካ ድርጅቶች ነን ብላችኋል። እስቲ እነማን ናችሁ ሰባታችሁ ዘርዝሩልኝ። አንደኛ የኢትዮጵያ መድህን ዴሞክራሲያዊ ፓርቲ መድህን፣ ሁለተኛ የኢትዮጵያ ራእይ ፓርቲ ራእይ፣ ሶስተኛ የኢትዮጵያ ብሄራዊ ሽግግር ምክር ቤት ሽግግር፣ አራተኛ ብሩህ የኢትዮጵያ ዴሞክራሲያዊ ንቅናቄ ብሩህ፣ አምስተኛ ቱሳ የኢትዮጵያ ትንሣኤ ዴሞክራሲያዊ ድርጅት ቱሳ፣ ስድስተኛ ኢትዮጵያችን ህዝባዊ ንቅናቄ ኢትዮጵያችን ሰባተኛ የኦሞ ህዝቦች ዴሞክራሲያዊ ህብረት ኦሞ ህዝቦች ነፍራቶችን ያካተተ ማኖት መሪዎችን የሚያካተተ ሁኔታዎችን አንድ ላይ አድርጎ የሚያሰባስበን አይነት አካሄድ አማራጭ የሆነ ሀይልን ስራት ነው የተሰባሰብ ነው። አመሰግናል። ወደ አቶ ስለሺ ጥላው ሊድ የኢትዮጵያ ብሔራዊ ምክር ቤት ተወካይ ናቸው። ሽግግር በአሁኑ ጊዜ ወደ ሀገር ለመጓዝ ሲወስን ምክንያቱ ምንድን ነው? አዎ ልክ ነው። የሁላችንም ነው። በነገራችን ላይ ወይዘሮ ጽጌሬዳ ያስቀመጠችው ዝርዝር እንዳለው ሆኖ ከሶስት ቀን በፊት አሁን በነገው ላይ ይፋ የምናደርገው አንድ ድርጅት ይህን የመግባቢያ ሰነድ ተቀብሎ ፈርሟል እና ሰባት ሳይሆን አሁን ስምንተኛ ድርጅት አለ። የድርጅቱ የፓርቲው ስም የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ይባላል። ስለዚህ በሀገር ውስጥም በውጭም ያሉ ስምንት የፖለቲካ ድርጅቶች በመግባቢያው ሰነድ በጣም ዝርዝር ጉዳዮች ተቀምጠዋል። ከመግቢያ ጀምሮ የጋራ ግንዛቤዎቻችን ተቀምጠዋል። የጋራ መግባቢያና ውሳኔዎቻችን ተቀምጠዋል። የምንከተላቸው መሰረታዊ የፖለቲካ መርሆች በዚህ መግባቢያ ሰነድ ላይ ተቀምጧል። ዝርዝር ጉዳዮች ናቸው። እዛ ውስጥ አልገባም፣ ጊዜው ስለሌለ። የትብብርም ጥሪ በዚህ የመግባቢያ ሰነድ ላይ በሀገራችን የስርዓት ለውጥ እንዲኖር እስካሁን ለታገሉ እና ሲታገሉና በተመሳሳይ ግባቸው ለሆነ የውህደት ጥያቄ ጠይቀናል። በዋነኛነት የሀገራችን የፖለቲካ ሁኔታ በማንነት የተደራጁ የተለያዩ የፖለቲካ ድርጅቶች አሉ። እሱንም ሪኮግናይዝ ከሀገሪቷ ተጨባጭ ሁኔታ አድርገናል። ለነሱን ጥሪ አድርገናል እና በኢትዮጵያ ውስጥ በአሳለፍኑ የትግል ታሪክ አሁንም ባለንበት ሁኔታ ብሔራዊ ክፍተት አለ ብለን እናምናለን እና እንደ አማራጭ አማራጭ ሀሳቦች የሚያቀርብ ብሔራዊ ፓርቲ ለማቋቋም ነው። በጋራ ትብብር ቅንጅት ሳይሆን ድርጅቶቻችንን አፍርሰን በውህደት ይህን ለማድረግ እንግዲህ ብዙ ሂደቶችን መቀጠል እና መፈተሽ አለብን። በሀገር ውስጥም ከገባም በኋላ ከሀገሪቷ ሕግ አንጻር ከተቋማት አንጻር ይሄ ብሔራዊ መግባባትና እርቅ ወዘተርፈ የምንፈትሻቸው ነገሮች አሉ። አንድ ትልቅ ፓርቲ ወቅት አይነ ይሄ ጠቅላላ የኢትዮጵያ ሕዝብ የሚጠየቅ ነው። ይሄ ጥሪ በዶክተር አብይ በጠቅላይ ሚኒስትር ዶክተር አብይ እና በሳቸው ቲም ይሄ ሪፎርሚስት በሚባለው ይሄ ጥሪ ከቀረበ በኋላ ዋሽንግተን ዲሲም እሳቸው በመጡበት ጊዜ ለመገናኘት ሞክረናል። ላለፉት ጥቂት ወራቶች በዚህ ጉዳዮች ላይ ስንነጋገር ነበር። ቀደም ብሎ ትብብር ስናደርግ የነበርን ነበር እና ከዚህ አንጻር ውህደት አድርገን ትልቅ ፓርቲ ለመመስረት ወስነናል። እርሷ ጋር ልቆይ። አቶ ስለሺ፣ የተጀመረውን የለውጥ እንቅስቃሴ አብዛኛው የኢትዮጵያ ህዝብ ደግፎታል የሚባለውን ያህል ለውጡን ለማክሸፍ የሚሞክሩ ኃይሎችም እንዳሉ ይነገራል። መነገር ብቻም ሳይሆን በተለያዩ የሀገሪቱ ክፍሎች ግጭቶች ለሰውት መጥፋትና መፈናቀል ለንብረት መውደምን ምክንያት ሆነዋል። እንደታያችሁት ይህን ችግር መፍትሄውስ ምንድን ነው ትላላችሁ? ይሄ ችግር መሰረታዊ ነው፣ እንግዲህ ቀላል ነገር አይደለም። ለውጥ ጅማሮ ተጀምሯል። በዚህ አኳያ የተለያዩ ድርጅቶች ከዚህ በፊት የነበረውን ነገር እያጡ በመምጣታቸው የተለያዩ እንቅስቃሴዎች ይደረጋሉ። ይሄ ለኢትዮጵያ ብቻ ሳይሆን የለውጥ ጅማሮ ሲደረግ እንዲህ አይነት ግጭቶች ከዚህም የከፉ መጠበቅ አለብን። ግን ዋናው መፍትሄ ብለን ለው በኢትዮጵያ በስፋት ለአለፈው ሀያ ሰባት አመት በህዋት የሚመራው ኢህአዴግ የተከተለው የፖለቲካ ፍልስፍና የውሸት ፌዴራሊዝም። ይሄ በተለይ ዘርን መሰረት ያደረገው እነሱንም ህዝብንም ከፍተኛ እንቅስቃሴ አድርጎ አሁን የለውጥ ኃይሎች በጣም ፈጣን እርምጃዎች ወስደዋል። ይሄን ለመቀልበስ ሰፊ ትግል ይደረጋል። ይሄን ለውጥ እና የነጻነት አየር መተንፈስ የኢትዮጵያ ህዝብ በከፍተኛ ሁኔታ እየደገፈው ነው፣ በውጭም በውስጥም የእኛም ወደዛ መሄድ የዚህ ድጋፍ ነው። ስለዚህ ከዚህ አንጻር ይሄ ኤክስፔክትር ነው ግን ይሄንን ወደ እውነተኛ የዲሞክራሲያዊ ስርዓት ለመለወጥና የኢትዮጵያን ህዝብ የስልጣን ባለቤት ለማድረግ በጣም ፋንዳሜንታል ነው የምለው በኢትዮጵያ ሁሉንም ያሳተፈ ብሔራዊ እርቅና ብሔራዊ መግባባት መደረግ አለበት። በኢትዮጵያ ከማንነት ከመሬት፣ ወዘተርፈ የመሳሰሉ በጣም የቆዩ ጥያቄዎች አሉ። ይሄ ደግሞ የኢህአዴግ ፍልስፍና የተከተለው የፖለቲካ ሂደት እና ላለፉት ሀያ ሰባት ዓመታት በተለይ በፖለቲካ እሊቱ ነው። በህዝቡ በኩል እንዲህ አይነት ክፍፍሎች ቢኖር አገሪቱ አትኖርም። በአሁን ሰዓት እንደ ተቃዋሚ ወይም ተፎካካሪ ድርጅቶች በዚህ ጉዳይ ላይ ስራ እየሰራን ነው። እዛም እንደገባን አጭር ጉባኤ በዚህ ጉዳይ ላይ የምናደርገው ነገር ይኖራል። ከውህደቱ ውጭ ወይዘሮ ጽጌረዳን በዚህ ላይ የበኩሎን ሊሉ ይችላሉ። አመሰግናለሁ ለጥያቄው አሁን የምናያቸው በየቦታው የሚታዩ አሰቃቂ ሁኔታዎች ካለፉት ስርዓት የመነጩ በመሆናቸው ስርዓቱን ከመሰረቱ በማስወገድ ሊመለሱ የሚችሉ ናቸው። ነገር ግን በሾርት ተርም እና ሎንግ ተርም ምን መደረግ አለባቸው በሚለው ሁኔታ በተለያዩ ቦታዎች ላይ ፌዴራል ፖሊሶችን በመላክ ከፍተኛ ተሳትፎ ማድረግ እንደሚገባው፣ ምክንያቱም ሰላም እስከሌለ ድረስ ዴሞክራሲ ሊኖር አይችልም። በሰላም እጦት ኢትዮጵያም መጥፎ ሁኔታ ላይ ስለምትደርስ ይህ ያለው ገቨርንመንት ማለት ነው ሰራ ይችላል እንላለን። በሁለተኛ ደረጃ ግን መሰረታዊ ለውጥ ስለሚያስፈልግ ዋናው ችግሩ አንዱ ረሀብና ችግር የፖለቲካል ክራይሲስ ያለበት አገር ውስጥ መሰራት ያለባቸው የሬጉላቶሪ ሪፎርም በኢኮኖሚክ በኩል መደረግ አለበት። የፖለቲካ ተሐድሶ ያስፈልጋል። በሰብአዊ መብት ረገጣ ላይ የተመሰረተ አገዛዝን ማስወገድ ያስፈልጋል። መነጋገር አብሮ ግርን እንደ ችግር አድርጎ መውሰድን የመሳሰለ ነገር ኢትዮጵያ ውስጥ እሴቶቻችንን ያሉንን የድሮውንም የአሁኑንም የወደፊቱንም ያካተተ ለአገር ግንባታ ስለሚረዳ እነዚህ ላይ ፎከስ የሆነ የእርቅና ሰላም ሁኔታዎችን ማካሄድ ይኖርብናል። አሁን ተጀምሯል። አሁን የሚካሄዱ አሉ ኮሚሽኖች። ይህ ወደ መሀል የሚያመጣን የሚያሰባስበን የአንድነት ሀይል ዘር ሁሉንም በአንድ በኢትዮጵያዊነት አማካኝነት ኢትዮጵያን ሴንትራል ያደረገ ሳቨርኒቲዋን የጠበቀ ከፍተኛ እንቅስቃሴ በማድረግ ጥሪ እናደርጋለን። አሉ። በውጭም በውስጥም ያሉ የፖለቲካ ፓርቲዎችም ሆነ ሴቶችም ሆነ ወጣቶች እንዲሁም ደግሞ ሲቪል ፕሮፌሽናል ጥሪ እናደርጋለን። እናመሰግናለን። ወይዘሮ ጽጌረዳ ሙልጌታ፣ የኢትዮጵያ መድን ዲሞክራሲያዊ ፓርቲ ተወካይ። አቶ ስለሺ ጥላሁን፣ የኢትዮጵያ ብሔራዊ የሽግግር ምክር ቤት ተወካይ። ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እግዚአብሔር ይስጥልኝ። አቶ ሰለሞን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገናችሁ አሉላ ከበድና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ራብ ማክሲን እንዲሁም ከዋና አዘጋጇ ትዝታ በላቸው ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።